የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል የሚቸገሩ ሰዎች በሀገራችን ውስጥ ኮሮናም ጋር ተያይዞ ቁጥራቸው ከፍ ያለበትና እገዛ እርዳታ የሚፈልጉ ሰዎች ብዙ ሆነው የምናገኝበት ሁኔታ ነው። ኡስታዝ አህመዲን ጀበል ናቸው። የእስልምና እምነት ተከታዮች በዚህ ሳምንት መጨረሻ ላይ ከሚከበረው የኢዳል ፈጥር በዓል ጋር በተገናኘ ማድረግ ስለሚገባቸው ተግባራት በምሽቱ ሀሳባቸውን ያካፍላሉ። በኢትዮጵያ ንግድ ባንክ እና በኦሮሚያ ኮፕሬቲቭ ባንክ ወደ ሰባት መቶ አርባ ስምንት ሺ ስምንት መቶ ዘጠና ስድስት ብር ባንክ ላይ ገቢ ተደርገዋል። አቶ ነገራ ድጉማ ናቸው። ታላቅ ወንድማቸውና እናታቸውን በተከታታይ ያጡ ሕጻናትን ለመርዳት የአምቦ ከተማ ነዋሪዎች ስለተረባረቡበት የሰብአዊነት ዘመቻ በምሽቱ ያጫውቱናል። ተጨማሪ ትኩስ ርዕሰ ጉዳዮችም ይሰማሉ። መርሃ ግብሩን በመምራት እኔ ሀብታሙ ስዩም አብሬያችሁ አመሻለሁ። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታም። ባለፉት 24 ሰዓታት ውስጥ በተደረጉ 3460 የላቦራቶሪ ምርመራዎች 24 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በዛሬው ዕለት ቫይረሱ እንደተገኘባቸው የተገለጹት ግለሰቦች 18 ወንዶችና ስድስት ሴቶች ሲሆኑ ከአራት ዓመት እስከ 57 ዓመት የእድሜ ክልል ውስጥ የሚገኙ ናቸው። በአጠቃላይ በአሁን ሰዓት በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 389 ደርሷል ቫይረሱ የተገኘባቸው ዘጠኝ ሰዎች ከአዲስ አበባ ሰባት ሰዎች ከትግራይ ክልል እንዲሁም ስምንት ሰዎች ከአማራ ክልል ሲሆኑ ከእነዚህ ውስጥ አስራ ሁለቱ ሰዎች የውጭ ሀገር የጉዞ ታሪክ ያላቸው፣ ስምንቱ ደግሞ በቫይረሱ ከተያያዘ ሰው ጋር ንክኪ የነበራቸውና ቀሪዎቹ አራቱ ደግሞ ምንም አይነት የጉዞ ታሪክም ሆነ ንክኪ የሌላቸው መሆናቸውን የጤና ጥበቃ ሚኒስቴር ዛሬ ቀትር ላይ ባወጣው የፌስቡክ መግለጫ አስታውቋል። በኢትዮጵያ በአጠቃላይ በአሁን ሰዓት 65760 ሰዎች ምርመራ ተደርጎላቸዋል። ለዘመናት በሚሊዮኖች የሚቆጠር የሲዳማ ሕዝብ በሚታደምበት በጉዱማሌ አደባባይ ይከበር የነበረው የፍቼ ጫምበለላ በዓል በኮሮና ቫይረስ ምክንያት በሲዳማ ወረዳዎችና በሐዋሳ ከተማ ለባሰ ችግር የተጋለጡ ዜጎችን በመደገፍ እየተከበረ ነው። ፍቼ ጫምባላላ በዓል በቤት ውስጥ እንዲከበር የሲዳማ ባህል ሽማግሌዎች በመወሰናቸው ጥልቅ አስተዋይነታቸውና ኃላፊነታቸውን ያስመሰከሩበት መሆኑን የገለጡት የሲዳማ ዞን አስተዳዳሪ አቶ ደስታ ለዳመው ባስተላለፉት የእንኳን አደረሳችሁ መልእክት በዓሉ በከፍተኛ ጥንቃቄ እንዲከበር አሳስበዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሲዳማ ሽማግሌዎች ዓለማችን ያለችበትን ሁኔታ በመረዳት በዓሉ በቤት ውስጥ ይከበር ዘንድ ያስተላለፉትን ወቅታዊ መልዕክት ለሀገራቸውና ለሕዝባቸው ኃላፊነት የሚሰማቸው ከምንም ነገር በላይ ለሰው ልጅ ሕይወት የሚገዳቸው መሆኑን ያሳየ በመሆኑ አድንቀዋል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። አፍሪካዊቷ ብሩንዲ ዛሬ ከአምስት ሚሊዮን በላይ መራጮች ለረዥም ጊዜ ሀገሪቷን ሲያስተዳድሩ የቆዩትን ፕሬዚዳንት ፒየሬ ንኩርዚዛን የሚተካ ሰውን ለመምረጥ ወደ ምርጫ ጣቢያዎች ሄደዋል። ንኩርዚዛ ለ15 ዓመታት ከቆዩበት ወንበር ዘንድሮ የሚለቁት ከአምስት ዓመት በፊት ለሶስተኛ ዙር አገሪቱን አስተዳድራለሁ ብለው በተፈጠረው አመፅ 300ሺ ብሩንዲያውያን ለስደት ከተዳረጉ በኋላ ነው። የተባበሩት መንግስታት ምርመራ በሰዓቱ በመቶዎች የሚቆጠሩ ብሩንዲ ኢትዮጵያውያን በመንግስት ኃይሎች ለህልፈት ተደርገዋል ቢልም የብሩንዲ መንግስት ሪፖርቱን አስተባብሏል። ፕሬዚዳንት ንኩርዚዛን ለመተካት ሰባት ተወዳዳሪዎች ለምርጫ የቀረቡ ሲሆን ከእነዚህ ውስጥም የቀድሞው ጄኔራል ኤቫርሲቴ ንድሽሚዬ፣ የተቃዋሚዎች መሪ አጋቶን ራውሳ ይገኙበታል። ይኸው ምርጫ የዓለም ሀገራት በኮቪድ-19 በተጨናነቁበትና የብዙሃኖች የጉዞና የስብሰባ እገዳዎች በተለያዩ ሀገራት በተጣሉበት ሰዓት የሚከናወን ነው። 11 ሚሊዮን ዜጎች ያሏት ብሩንዲ እስካሁን በኮቪድ-19 የተያዙባት ዜጎቿ 42 ብቻ ሲሆኑ አንድ ሰው ደግሞ ለህልፈት ተዳርጓል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዥ የዓለም መንግስታት ከአፍሪካ ጎን እንዲቆሙ ጠየቁ። ጉቴሬዥ ዛሬ እንደተናገሩት የአፍሪካ ሀገራትና የአፍሪካ ህብረት በፍጥነት ድንበሮች እንዲዘጉ ማድረጋቸውና የሰዎች የለይቶ ማቆያ ቦታዎች ላይ የተሰሩ ስራዎችን ያመሰገኑ ሲሆን በቀጣይም የአፍሪካ ሀገራት በትብብር እንዲሰሩ ጥሪያቸውን አስተላልፈዋል። ጉቴሬዥ አክለው እንዳሉት የኮቪድ-19 ወረርሽኝ የአፍሪካን እድገት የሚገታ በሽታ እንደሆነ በመግለጽ በዓለም የተንሰራፋውን የሀብት ክፍፍል ኢፍትሐዊነት የበለጠ ሊያባብሰው እንደሚችልም ገልጸዋል። የአፍሪካ የበሽታ መቆጣጠርና መከላከያ ማዕከል እንዳስታወቀው የአፍሪካ ሲዲሲ እንዳስታወቀው እስካሁን በኮቪድ-19 አማካኝነት ከ2800 በላይ ሰዎች በአህጉሪቱ ለህልፈት ተዳረጉ ሲሆን በደቡብ አፍሪካ፣ በግብጽ፣ በአልጄሪያ፣ ሞሮኮ ሞሮኮና ናይጄሪያ በርከት ያሉ ሰዎች በሽታው እንደተያዙ ጠቁሟል። ግብጽ ዜጎቿ ለታላቁ የኢድ አልፈጥር በዓል ከቤት እንዳይወጡ ያዘዘች ሲሆን ከመጪው ግንቦት ሰላሳ ጀምሮም ዜጎቿ ከቤት ሲወጡ የፊት መሸፈኛ ጭንብልን እንዲያደርጉ አስገዳጅ ሕግ ተግባራዊ ያደርጋለሁ ብላለች። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪው የጋቢና ፕሮግራሞች ጋር አብራችሁ ቆዩ። ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ህዝብ በሙስሊሙ በረመዳን የጾም ወቅት ሲያከናውናቸው የሰነበቱ የተለያዩ በጎ ተግባራትን በተለይ በዚህ የኮሮና ወረርሽኝ በተንሰራፋበት ሰዓት መቀጠል እንዳለባቸው የእምነቱ ልሂቃንና ተከታዮች ይናገራሉ። ዒድ አልፈጥር ባህል ከጥቂት ቀናት በኋላ በእስልምና እምነት ተከታዮች ዘንድ ይከበራል። ይህንን አስመልክታ ፀሐይ ዳምጠው ቀጣዩን መሰናዶ ልካልናለች። የረመዳን ወር ታላቅና የምህረት ወር እንዲሁም ሙስሊም ማህበረሰብ በተለየ ሁኔታ ፊቱን ወደ ፈጣሪ የሚመልስበት ነው ሲሉ ይናገራሉ ኡስታን አህመድን ጀቢል። በረመዳን ወር ያለው የሌለውን በመርዳትና በማስፈጠር ያሳልፋል ያሉት ኡስታን አህመድን፣ የዘንድሮ የረመዳን ወር ደግሞ ከወትሮ ለየት ይላል ብለዋል። የኮቪድ-19 ወረርሽኝ ዓለምን እያናወጠ ካለበት ወቅት ጋር መገጣጠሙና ሰዎች በቤታቸው ሆነው ፈጣሪያቸውን በመለማመን የሚያሳልፉ መሆናቸውን ደግሞ በማሳያነት ጠቅሷል። ያው በረመዳን ወር ውስጥ የመልካም ስራዎች ሰደቃ፣ ኢፍጣር፣ የተቸገሩትን መርዳት ያን ብቻ ሳይሆን እዚሁም በቀጥታ ከረመዳን ጋር ተያይዙ በስፋት የሚስተዋሉ ዘካተል ፌጥር እና ዘካተል ማል የሚሰጥበት ሁኔታ በዚህ በረመዳን ወር ውስጥ በስፋት አለ። ዘካተል ፌደር ማንኛውም የጾመ ሰው በራሱና በቤተሰቦቹ በህፃናት በማይጾሙት በትናንሾቹ ጭምር በነፍስ ወከፍ ተሰልቶ በአንድ ሰው ሁለት ኪሎግራም ተኩል አካባቢ በስፋት ከሚመገበው እህል በተቸገሩ ሰዎችና በዓሉን መዋያ ለሌላቸው ሰዎች ይሰጣል። ዘካተልማል ደግሞ ከገንዘብ የሚሰጥ ዘካ ለምሳሌ አንድ ሰው በዓመት ካሉት ገንዘቦች በሱ እጅ የቆየ ገንዘቡ ዓመት ዞሮበት የመጣ ገንዘብ በእጁ ያለ ሰውና የገንዘብ ገንዘብ እኒሷ ወይንም መጠኑን የሞላ ከሆነ ከአጠቃላይ ገንዘቡን አርባ ቦታ በማካፈል አንድ አርባኛ ወይም ሁለት ነጥብ አምስት ፐርሰንት አካባቢ ዘካ የመስጠት ግዴታ አለበት። እርሳቸው የረመዳን ጾም ሳይገባ በፊት የጀመሩትን የበጎ አድራጎት ተግባር መቀጠላቸውን ውስታን ሳይመዲን ለአሜሪካ ድምጽ ተናግረዋል። ላይ የተቸገሩ ሰዎች በሀገራችን ውስጥ ኮሮናም ጋር ተያይዞ ቁጥራቸው ከፍ ያለበትና እገዛ ገዛ እርዳታ የሚፈልጉ ሰዎች ብዙ ሆነው የምናገኝበት ሁኔታ ነው። ስለዚህ በዚህ ሂደት ውስጥ ሁሉም ሰው በየአካባቢው በአቅሙ ልክ የተሳተፈ ነው። ለምሳሌ ያው ትናንትና በዙ ጋር ተያይዞ እዚሁ ሶማሌ ክልል ተፈናቅለው ስለገጣፎ የሚገኙ የህብረተሰብ ክፍሎችን ለኢፍታር የሆን ዘንድ ለአምስት መቶ ሰላሳ ምንት የሚሆኑ አባወራዎች ነች ያሉት እነሱን መጠኑ ምንም እንኳን እኛ ቢሆንም ለእያንዳንዱ ፍሰት ዱቄትና ተኛቸውን መጠበቅ እንዲችሉ ፈሳሽ ሳሙናን ይዥንን ትናንት ከሰዓት ነበርኩ። ሁላችንም በምንችላቸው እንግዲህ በየአካባቢያችን የተለያየ ኮንትሪቢሽኖች እያደረግን ቆይተናል። ኮሮናም ከመኖሩ አንጻር ረመዳን ቢወጣም የተጋገዙ እና በሰደቃው መቀጠሉ አንዱ ለሌላው መቆሙ ላይ መጽናት ያስፈልጋል የሚል መልክት ነው ያለ። ኡስታዝ ራይ አባ መጫ በበጎ ፍቃድ ተግባር ላይ ከተሰማሩት ግለሰቦች መካከል ሲሆኑ አቅማቸው ፈቀደውን እየረዱ ሌሎች ሰዎችም የእርሳቸውን አርያ እንዲከተሉ በመቀስቀስ ላይ እንደሆኑ ገልጿል። በጎ አድራጎትነት የውጭ ሰው ብቻ አይልም። ባለሀብትነት ዛሬ አንድ አንድ ሰው አራት ፎቅ ሰራ፣ አንድ አልጋ ላይ ይተኛል። ምንም ያህል የዱቄት ፋብሪካ ቢኖረው አንድ ዳቦ ከዴ ጋር ባቸው ነው የሚያድረው እና ይሄ ማህበረሰብ ሊደረግለት ይሄ ማህበረሰብ ሊታገዝ የሚገባ ጉዳይ ነው ላለ በእስልምና እምነት አስተምሮ መለገዝ ግዴታ ነው ያሉት ኡስታዝ አይመዲን ይህ ደግሞ ከረመዳን ወር በኋላ መቀጠል እንዳለበት ይናገራሉ። ረመዳን ትምህርት ቤት ነው። አላህ በቁርአን እንዳለው ለምንድን ነው ጾም የተደነገገብን ብለን ስንል ጾም በእናንተ ላይ ግዳጅ ተደረገ ከእናንተ በፊት ላይ በነበሩት ላይ ግዳጅ እንደተደረገው ለምን ስንል ለአለኩም ተጠቁን ነው። አላህን መፍራትን ተቅዋን ለሱ ማደርን እንድትለማመዱ ወይንም እንዲኖራችሁ ነው በጌቱ ይሄ በመሆኑ ነው። በዚህ ረመዳን ወር ውስጥ ልምምድ የምናደረግበት ጾምን፣ ሰደቃ መስጠትን፣ የተቸገሩትን ማገዝን፣ ሌሎች እኛ በረመዳን ገንዘብ አቅም እያለን ተርበን ከዚህ ሰዓት እስከዚህ ሰዓት መብላት አይቻልም ተብሎ ከመጠጥም ከምግብም ስሜቱን ስንጋራ ሌሎች ሰዎች አመት ሙሉ ተርበው የሚኖሩ ተቸግረው ሕይወታቸውን የሚገፉ ሰዎች እንዳሉ የእነሱን ስሜት ስንጋራ የቆየን ስለሆነ ከረመዳን በኋላም ስንወጣ ሌሎች የተቸገሩ ሰዎች እኛ ያን በረመዳን ውስጥ በራብን ሁኔታ ተገደው እኛ ማታ እናፈጥራለን እነሱ ማፍጠሪያ በሌላቸው ሁኔታ ተቸግረው እንዳሉ የእነሱን ስሜት ሳይንስ እንድናደርግና እንድንቆምላቸውም በዚህ ረገድ ይህንን ትምህርቱ በመውሰድ በስፋት መስራት አለብን። በሀገሪቱ በተከሰተው የኮረና ወረርሽ ምክንያት ብዙ ድጋፍ የሚሹ ወገኖች አሉ ያሉት ሁለቱም የእምነቱ ተከታዮች ሁሉም በተባበረ ክንድ መደገፍ አለበት ሲሉ መልእክት አስተላልፏል። አንጻር የኮሮናም ሁኔታ ዓለም ላይም ጫናው ከፍ እያለ እኛ ሀገርም በዛሁ ቁጥሩ ከፍ እያለ ከመሄዱ አንጻር የሚመጡ ማህበራዊ ቀውሶች ለመከላከል በማንኛውም ሁኔታ ያለንን ማካፈል የሰው ሕይወትን በረሀብም ይሁን በሌሎች ሁኔታ አደጋ እንዳይደርሱ መልካም ስራዎች መቀጠል አለባቸው። ሰደቃዎች መቀጠል አለባቸው። ታላቁ የረመዳን ወር ከቀናት በኋላ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ተምሳሌት ኪችን ሙሉ በሙሉ በሴቶች የሚመራና የሚያገኘው ትርፍ በሙሉ ሴቶችን ለማስተማርና በንግድ ራሳቸውን እንዲችሉ ለማቋቋም የሚውል ነው። ከአምስት ዓመታት በፊት የተመሠረተው ሬስቶራንት አሁን ላይ ኑሯቸውን በጎዳና ላይ ላደረጉ ችግረኞች ምግብ የማቅረብ መርሃ ግብር ጀምሯል። ዕደን ገረመው ከተምሳሌት ኪችን መሥራቾች መካከል አንዷ የሆነችውን ሳምራዊት ጴጥሮስን አነጋግራ ተከታዩን አሰናድታለች። በጎዳና ላይ ኑሯቸውን የሚገፉ ችግረኞች አብዛኛውን ጊዜ የዕለት ቁርሳቸውን የሚያገኙት ከሆቴሎች ትርፍራፊ በመውሰድ ነው። ይሁንና አሁን ላይ የአብዛኞቹ ሆቴሎችና ምግብ ቤቶች ገበያ ማጣትን ተከትሎ ብዙዎች በከፍተኛ ችግር ውስጥ ይገኛሉ። አዲስ አበባ ላይ ሴቶችን ለማብቃት ከአምስት ዓመታት በፊት የተከፈተው ተምሳሌት ኪችን ይህን ችግር በትንሹም ቢሆን ለመቅረፍ በሚል ከመቶ በላይ ለሚሆኑ የጎዳና ተዳዳሪዎችን ለመመገብ ተንቀሳቅሷል። ሳምራዊት ጴጥሮስ ከመስራቾቹ አንዷ ናት። ተምሳሌት ኪችን ዋና ዓላማው ያው ከሌላው ቢዝነስ የሚለየው ማህበረሰባዊ ቢዝነስ ወይንም በእንግሊዝኛ ሶሻል ኢንተርፕራይዝ የምንለው ነው። በወቅቱ እስካሁንም ድረስ ያልተቀጠሩ ሴቶች በጣም እየጨመረ በመጣበት ጊዜ ነበር ተምሳሌ የተቋቋመው። አሁንም ያ ነገር እንዳለ ነው እና አንደኛ የተቋቋመው ለሴቶች የስራ እድል ለመፍጠር እንደዚሁም ከስራ ዕድልም አልፎ በሚያገኘው ገቢ መቶ በመቶ ማህበረሰባዊ የሆኑ ችግሮችን ለመቅረፍ እነዛን ፈንድ ለመጠቀም የሚያመጣውን ወይም የሚያስገኘውን ገቢ ማለት ነው። እዚያውም ደግሞ ልክ ሴቶች በስራ ላይ እንዳሉ እራሳቸውን የሚያሻሽሉበት ያላቸውን ክህሎች የሚያውቁበት የሚያውቁበት ዘርፈ ሰፊ የሆነ እድልን ማመቻቸትን ነው ይዞ የተነሳ እንደዚህም ደግሞ ስለሆነ ነው። ባለፉት ቀናቶች ኮሮና ቫይረስ ሀገራችን ከገባ በኋላ ጎዳና ላይ ያሉ ልጆች አብዛኛውን ጊዜ እንደምናውቀው የሚመገቡት ከምግብ ቤቶች በተመለሱ ምግቦች ነው እና አሁን ግን ብዙዎቹ ምግብ ቤቶች እነዚህ አይነት የሚተፉ ነገሮች አይኖሯቸውም። ምክንያቱም ሰው ቴካዊ ነው የሚወስደው ወይም ብዙ ሰው ሰርቪስ አይጠቀምም። ይህ ሲሆን ጎዳና ላይ ያሉ የሚተዳደሩ ጎዳናን የሚጠብቁ ልጆችን የሚንከባከቡ ወጣቶች መጥተው ለእርዳታ ሲጠይቁን እኛም ኪችናችንን ተጠቅመን በራሳችን ተነሳሽነት ምንም ዶኔሽን ሳንጠይቅ ከዛሬ ሴት ባረግነው ነገር ተነስተን ለእነሱ ማብላት እና እነሱን መመገብ ጀመርን ማለት ነው። ይህ ምግብ የመመገብ ሂደት በጊዜያዊነት ሙሉ ለሙሉ ንግድ ቤቶች ስራ እስኪጀምሩና እንቅስቃሴዎች ወደ ነበሩበት እስኪመለሱ ድረስ እንደሚቆይ የምትናገረው ሳምራዊት ምግብ ከመመገቡ ጎን ለጎንም ከሌሎች ግብረሰናዎች ሰናዮች ጋር በመተባበር ሁለንተናዊ ድጋፍ እንደሚያካሂዱም ታስረዳለች። ምሳሌ አንደኛው ዋና መተንከስ ነው የሚባል አደባባይ ያለ መገናኛ፣ እዛ ጋር ነው አንደኛውን የምናረገው። ያረግንበት ምክንያት ምንድን ነው? ይሄ ሁለንተናዊ ከምልሽ ጋር ኦልሬዲ ፕሮግራም የጀመሩ ሰዎችን ምክንያቱም እኛ ሶሻል ወርከሮችን ስላደለን እነሱ ግን የጀመሩት ስራ ስለሆነ ነገር ግን የሚያበላላቸው ሰው ስላጨራቸው ሁለንተናዊ የሆነ ስለሆነ ከጀመሩት ነገር ጋር ተገናኝቶልን ነው። ስለዚህ እኛ ምግብ እናቀርባለን፣ እነሱ ደግሞ ሁለንተናዊውን ማብቃት ይሰራሉ። ዋናው መተንፈሶች ዋና ስራቸው ቮለንቲር ግሩፕ ናቸው። ስለዚህ እየዞሩ ካሽ ቱ ትራሽ የሚባል አገ- ስራ አላቸው ልጆቹም ቆሻሻ እንዲሰበስቡ ያደረጓቸዋል። ሲድ ቦምቢንግ የሚባል ነገር አለ ዘር እንዲዘሩ መንገድ ላይ ያስተምሯቸዋል እና እኛ ያንን በማየት የሚሰራ የሚንቀሳቀስ ልጆቹን በስሩ ያቀፈ እኛም ነገ ባንኖር ያንን ስራ የሚቀጥሉ ግለሰቦች ድርጅትም ሳይሆኑ እንደዚህ በጎ አድራጊ ግለሰቦችን በመፈለግ ወይንም ያንን እንደ ቅድመ ሁኔታ በማስቀመጥ ነው ስራውን የጀመር ነው። ጥገኝነትም እንዳይመጣ በማለት ማለት ነው። የዋናው መሰንፈስ ነው። አደባባይ ላይ ሀምሳ ልጆች አሉን እስካሁን ድረስ እንግዲህ ተምሳሌት በራሱ የሚያደርገው ምንም ፈንድ ሳይቀበል እያደረገ የነበረው ወደ ሰባት ሰዎች ደግሞ ተክለ ሃይማኖት አካባቢ ነበር እስካሁን ስንመግብ የነበረው በያዝ ነው እቅድ መሰረት ላለፉት ሀያ አንድ ቀናት በራሳቸው ሬስቶራንት ውስጥ ምግቡን እያዘጋጁ ቢሰጡም ባለባቸው የገበያና የድጋፍ እጥረት ምክንያት በየቀኑ ምገባውን ማድረግ ባለመቻላቸው ወደ ሳምንታዊ ፕሮግራም በተሻገሩበት ወቅት ይህን የተመለከቱ በፎቶግራፍ ጥበብ ውስጥ ያሉ ወጣቶች ፕሪንት ፎር ኢትዮጵያ በሚል የፎቶግራፍ መሸጫ ድረገጽ በመመስረት ፎቶግራፎችን እየሸጡ የምገባ ፕሮግራሙን ለማስቀጠል እየተንቀሳቀሱ እንደሆነ ሳምራዊት ትገልጻለች። ሳምራዊት ራሷም ከነዚህ ፎቶግራፈሮች ጋር በመሆን ፎቶዎችን አብራ ትሸጣለች። እስካሁን ድረስ እኛ ለሀያ አንድ ቀን በየቀኑ በራሳችን ወጪ መገብንና አሁን ደግሞ ከአቅማችን በላይ ሲሆን በሳምንት አንድ ቀን ብቻ ነው እያደረግን ያለ ነው። እኛ ይህንን ፕሮሞትም አላረግንም፣ እርዳታም አልጠየቅነው። ይህንን ስናደረግ ያዩ ጓደኞቻችን ተነስተው ኢትዮጵያ ውስጥ ያሉ ፎቶግራፈሮችን በማስተባበር ፕሪንት ፎር ኢትዮጵያ የሚል ኢኒሽቲቭ አቋቋሙ ና እድላዊትና ገላኔ ዲሳሳ እነሱ አርቲስቶች ፎቶቻቸውን እንዲሰጡ ና ፎቶም ደግሞ ኦንላይን ላይ እንዲሸጥ ፎቶ በስሳ ዶላር እንዲሸጥ በማድረግ ገቢውን ደግሞ ለእኛ ስተውን መመገቡን እንድንቀጥል ነው። ማህበረሰባዊ ቢዝነስ ሲባል አንደኛ ሰዎች ጥገኛ ና ተረጂ እንዳይሆኑ ማድረግ ነው። ስለዚህ ይህንን ነው እየሰራ ነው ያለ። ነው ግን አሁን ፈንዱ ደግሞ ከመጣ በየቀኑ ነው የምናደርገው ተምሳሌት ኪችን ከአጋሮቹ ጋር በመሆን ኮቪድ-19 እስኪያልፍና እንቅስቃሴዎች እስኪጀመሩ ድረስ ከዚህ የፎቶግራፍ ሽያጭ በሚያገኘው ገንዘብ የምገባ ፕሮግራሙን እንደሚቀጥል የገለጸችው ሳምራዊት ከወረርሽኙ በኋላም እነዚህን የጎዳና ተዳዳሪዎች ማቋቋሙ ላይም እንደሚሰሩ ጠቁማለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ጋብና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። አሁን ደግሞ ዘጋቢዎቻችን ከኢትዮጵያ ከላኩልን ወጣቶችን የሚመለከቱ ዘገባዎች አንዱን የምናሰማበት ሰዓት ነው። የዛሬው ተረኛ ናኮር መልካ ታላቅ ወንድማቸውና ወላጅ እናታቸውን በተከታታይ ያጡ ህጻናትን ለመርዳት የአምቦ ከተማ ነዋሪዎች ያደረጉትን የድጋፍ ዘመቻ ያስቃኝናል። እናታቸው ወይዘሮ አበቡ በኩላሊት ህመም ሲሰቃዩ ቆይተው ህይወታቸው በማለፉ ሶስቱ ህጻናት ቤት ውስጥ ብቻቸውን ቀርተዋል። እንደ አባትም እንደ እናትም ሁሉን ሆነው ሲያሳድጓቸው የነበሩ እናታቸው ወይዘሮ አበቡ ባዶ ከሚቀመጥ ውስጥ ኖራችሁ ጠብቁልን ብለው በአደራ መልክ አንድ ግለሰብ አስረክቧቸው። ሁለት ክፍል ቤት ውስጥ ነበር። ሁሉን ችለው ልጆቻቸውን ለማሳደግ ሲታትሩ የነበረው ልጃቸው አያንቱ ሲና እንደምትናገረው አባታቸውን ከስድስት ዓመት በፊት አጥተዋል። የሕፃናቱ ታላቅ ወንድም ቢቂላ ሲና ደግሞ ባለፈው ጥቅምት ወር 2012 ዓ ምት የሰብአዊ መብት ተሟጋቹ ጀዋር መሐመድን ጠባቂዎች ለማንሳት የተደረገውን ጥረት ተከትሎ በተካሄደው የተቃውሞ ሰልፍ ላይ በአምቦ ከተማ ውስጥ በመንግስት የጸጥታ ኃይል እንደተገደለ የተገለጸው ወንድሜ እናቴ ከቤት አትውጣ እያለችው ነበር። የአምቦ ከተማን ተቃውሞ ሰልፍ ለማየት ወጥቶ ጭንቅላቱ ላይ በጥይት ተመትቶ የተገደለው ወንድማችንን አተን፣ አባታችንን እናታችንን አተን። በጣም በሐዘን ነበረ የምንኖረው። አንድም ሰው ከጎናችን አልነበረም። ኑሮም በጣም ከብዶን ነበር። ልጆቻቸውን ጉሊት ውስጥ በመቀመጥ እንጀራ፣ አምባሻና አንዳንድ ጥቃቅን ነገሮችን በመሸጥ ለማሳደግ ሌት ተቀን የሚለፉት እናት በኩላሊት ሕመም ምክንያት ከቤት መውጣት በተሳናቸው ጊዜ ሸንኮራ በመሸጥ ቤተሰቡን ለመደገፍ ሲሞክር የነበረው የልጃቸው ቢቅላ ሞት ሀዘንም ክፉኛ የጎዳቸው እናት ሀዘኑና የኩላሊት ሕመማቸውን መቋቋም ሲያቅታቸው ሶስቱንም እድሜያቸው ከሰባት እስከ አስራ አምስት የሆኑ ሴት ልጆቻቸውን ባዶ ቤት ውስጥ ትተው እስከ ወዲያኛው አሸለቡ። ታሪኩ በፌስቡክ እንዲሁም ሌሎች የማህበራዊ ትስስር ደረገጾች ተለቀቀ። የሰሙትም ተቀባበሉ። ኮሚቴም ተዋቀረ። ካለፈው ሁለት ሳምንት ጀምሮ ይህ ዘገባ እስከተጠናከረበት ሰዓት ድረስ ከሀገር ውስጥና ውጭ ሀገር ከሚኖሩ በጎ ፈቃደኞች የተሰበሰበውን ድጋፍ የኮሚቴው ሰብሳቢ አቶ ነገር ጉማ እንዲያብራራሉ አሁን ወደ ስራ ገብቶ በአሁኑ ሰአት በሁለት በኢትዮጵያ ንግድ ባንክ እና በኦሮሚያ ኮፐሬቲቭ ባንክ ወደ ሰባት መቶ አርባ ስምንት ሺ ስምንት መቶ ሰማንያ ስድስት ብር ባንክ ላይ ገቢ ተደርጓል። ሌላኛው እንደዚሁ ደግሞ የተለያዩ ሰዎች ለግንባታ የሚውል ድንጋይ፣ ጠጠር፣ አሸዋ ሲሚንቶ፣ ቆርቆሮ፣ ቢስማር የሚሆኑትን ደግሞ ቃል የገቡ ለማቅረብ የተዘጋጁ ሰዎች አሉ። አንድ ላይ ስናሰባስብ እስካሁን ድረስ የተደረገው ቃል የተገባና ከገባው ሁለት ሚሊዮን በላይ ነው ማለት ነው። ስለዚህ ይህ ነገር ደግሞ በትናንትና ዕለት የጣራቶችን ቤት ለመስራት ቃል የገባ አንድ ወንድማችን ታምሩ ቡልቶ የሚባል ትላንትና ተረክበዋል። በቅርቡ ግንባታው ኦልሬዲ ነቂ ግረንጎዳ ግንባታው ይጀመራል። አሁን ህጻናቱን በተመለከተ እድሜያቸው ከአስራ አምስት ዓመት በታች እንደሆነ ነው የሚገለጸውና የተሰጣቸውን የተለያየ ድጋፍ እንዴት ነው ሊያስተዳድሩ የሚችሉት ከዚህ በፊት ከአራት መት የተቋቋመ እዛው በአምቦ ልጆች የሚመራና አካባቢ ላይ እነዚህን ችግር ሲደርስ የሚደርስ አንድ ብሩን ነበረ። ይሄን ግን ለየት የሚያደርገው ምንድን ነው? ይህን ጉዳይ ከሰማን በኋላ ወደ ሶሻል ሚዲያ ከወጣ በኋላ ሀገር ውስጥም ወደ ውጪም ሰራይቶ ብዙ ሰዎች ናቸው ይሄንን ጉዳይ ይመለከተኛል እኔ መርዳት አለብኝ ብሎ እጃቸውን የክትሉበት ማለት ነው። ግን ምንድን ነው በፋይናንሱ በኩል ትላንትና ፎርማል ሚቲንግ አድርገናል። ያ ፎርማል ሚቲንግ ምንድን ነው የፋይናንስ ሁኔታ ፋይናንሱ ሂደቱን በጠበቀ በአምቦ ከተማ የፋይናንስ አላፊ አቶ ደጃሳ ቱባ በሚመራ የፋይናንስ ሰዎች ተቋቁመዋል። ያ ፋይናንስ ቡድ ምንድን ነው ይሄ ብር በአግባቡ ስራ ላይ እንዲሆን እነኚህ ልጆች ደግሞ ከእድሜያቸው ከአስራ አምስት አመት በታች ስለሆነ ብራቸው ሌላ በሸርሲቶች እንዳይጠለፍ በአላፍነት ይቆጣጠራል ማለት ነው። ባንክም የፋይናንሱን ሄዳ ኮንፎርሜሽኑን ከከተማ አስተዳደር ፋይናንስ ቢሮ አላፊ እየወሰደ ከሱ ስር ደግሞ የተቋቋሙ የተለያዩ ኮሚቴዎች አሉ። እነሱ ኮሚቴዎች ጋር ተነጋግሮ ብሩ ምን መሆን አለበት፣ እንዴት መሆን አለበት የሚል ማለት ነው። በአሁኑ ሰዓት ብሩ ኦልሬዲ የሚነካ ነገር አለ። ምክንያቱም ቤቱን ለመስራት ቃል የገቡ ሰዎች የተለያዩ ሰዎች ናቸው። ወደፊት ደግሞ ይሄ ብር ምን መሆን አለበት፣ እንዴት ነው መሆን ያለበት የሚለው ደግሞ ፋይናንሱን ስርዓቱን ጠብቆ ነው የሚከናወነው ማለት ነው። የሚኖሩበትም ቤት ከተሰራ በኋላ እንደሱቅ ነገር ወይ ደግሞ እንደሚያከራዩ ነገር ኮንቲኒስ መንድል የሚያገኙትን ነገር እንደሚ የሚሰሩ ይሄ ሂደቶችን ቅድመ ሁኔታዎች እየተካሄደ ነው ማለት ነው። ለወደፊቱ ቀጣይነት ይኖረዋል ወይ? ይሄ የበጎ ተግባር አገልግሎት በተጀመረው ነገር ላይ ቆመን ኮመንሊ እንደ ኦሮሚያም በኢትዮጵያም እንደ ዓለምም ተደራሽነቱን አሰፍተን እንደዚሁ አባትና እናት የሌላቸው እነዚህ አይነት ሰዎችን ወደፊት እያመጣን እንዲረዱም ያደርጋል ማለት ነው። ይሄ የተቋቋመው እንትን እናስፈዋለን አያንቱ ለተደረገላቸው ሁሉ ደስታና ሐዘን የተደበላለቀበት ስሜት ባመነጨውንባ ምስጋና አቅርባለች። ላደረጋችሁልን ነገር ሁሉ እጅግ በጣም አድርጌ ያመሰግናለሁ። ከጎናችን ለቆማችሁ ሁሉ በጣም እናመሰግናለን። በቃ በጣም ደስ ብሎናል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናይጄሪያዊ የፊልም ባለሙያ ለልጆች ስለ ኮቪድ-19 አደገኝነት ለማስተማር ለየት ያለ ስልት ተጠቅመዋል። ሳሌም ሰለሞን ያሰናዳችሁን በመቀጠል አሰማችኋለሁ። እንደ ኮሮና ቫይረስ ስላለ ውስብስብና አስፈሪ ጉዳይ ሕፃናትን ማስተማር ቀላል አይደለም። ናይጄሪያዊው ኒ አኪን ሞላይን ግን ዓለም አቀፉን ትልቅ አረንጓዴ ባለሹል ጥርስ የካርቱን ገጸ ባህሪ ለመጠቀም ወስኗል። በአምስት ዓመት ልጄ እያንዳንዱ ሰው በቤት ውስጥ ተገድበው ተቀመጠ ሲባል ምን ማለት እንደሆነ ለማስረዳት ስጥር ተፈትኛለሁ። ከዚያ ባሻገር ደግሞ ኮሮና ቫይረስ ምን እንደሆነና ቫይረሱን ከእጅ ላይ አጥቦ ማስወገድ ስለመቻልም ማስረዳትን ይጨምራል ያለው አኪን ሞላይን 93 ሰከንዶች በሚረዝመው የአኒሜሽን ቪዲዮ ላይ ሀቢብ የተባለ ልጅ ከቤት ውጭ ወጥቶ እግር ኳስ ለመጫወት ሲቋምጥ ይታያል። ታላቅ እህቱ ፉንኬ በቫይረሱ ምክንያት ከጓደኞቹ ጋር መጫወቱ አደጋ እንዳለው ታስጠነቅቀዋለች። ልቡ ያልቆረጠው ሀቢብ በሩን ከፈታ አድርጎ ወደ ውጭ ይመለከታል። በዚያ ከአስፈሪ የኮሮና ቫይረስ ጭራቅ ጋር ይፋጠጣል። በሩን መልሶ በመከርቸም የተባለው ነገር እውነታ መሆኑን ያረጋግጣል። አኪል ሞላይን ቫይረሱ እያሳደረው ያለውን ጫና ህጻናት እንዲረዱት እንደፈለገ ይናገራል። አብሮ ደግሞ ስለመከላከያው መከላከያው እውቀት ሊያስጨብጥም ውጥኗል። ነዋል በውጭ ስለሚገኘው አስፈሪ ፍጡር ሀሳብ እስኪመጣልኝ ድረስ የሞከርኩት እያንዳንዱ ውጥን አልተሳካልኝም። ውጭ ወጥተው ከመደሰት ያግዳል። ይህንን ጭራቅ ድል ልናደርገው የምንችለው ደግሞ እጃችንን በመታጠብ ብቻ ነው። ከልጄ ጋር ስንነጋገር ሀሳቡ ብልጭ ያለልኝ በዚያ አፍታ ነበረ። ኪሞላይን ታዋቂ የናይጄሪያ ፊልም አዘጋጅ ነው። ዘ ዌዲንግ ፓርቲ ቱ ወይንም ሰርጉ የተሰኘው ፊልሙ በናይጄሪያ የፊልም ኢንዱስትሪ ኖሊውድ ታሪክ ከፍተኛ ገቢ በማስገኘት ረገድ ቀዳሚ ነው። አንት ሂል ስቱዲዮስ የተባለው ድርጅት መስራችና መራሂ ስነ ጥበባትም ነው። በቅርቡ የሰራው ዘሴታ የተሰኘው ፊልሙ በኔትፍሊክስ አውታር ላይ እየታየ ይገኛል። ከጓደኞቹና ከስራ አጋሮቹ ጋር በመሆን የእንቅስቃሴ ገደብ በተጣለበት ወቅት የአኒሜሽን ስራውን ሰርተው እንዳጠናቀቁም ይናገራል። ስራው ከተጠናቀቀ በኋላ በአራት ዋና ዋና የናይጄሪያ ቋንቋዎች ተተርጉሟል። ከነዚህ በተጨማሪ ስዋሂሊ፣ ፈረንሳይኛና ፖርቱጊዝን በመሰሉ ዓለም አቀፍ ቋንቋዎችም ተተርጉሞ በተቀረው ዓለም ተሰራጭተዋል። ጎግል ድራይቭ በተሰኘው ቋት በኩል ማንም ሰው እያወረደ እንዲጠቀምበትም ፈቅደዋል። አኪም ሞላይን በድጋሚ ወላጆች ከስክሪናቸው ላይ ያስቀሩትን ፎቶ እንዲሁም ቪዲዮዎች እየላኩ ልጆቻቸው የሳሙና ፍጆታቸውን እንዲያመናምኑ እንዳደረግኩባቸው ይነግሩኛል። ይሄ ሆነው ሕፃናቱ ቪዲዮውን ከተመለከቱ በኋላ ሰውነታቸውን ከታጠቡ ከጥቂት አፍታም በኋላ በእጃቸው ላይ ብዙ ሳሙና እየጨመሩ ደግመው ደጋግመው ስለሚታጠቡ ነው። አኪም ሙላይን ስራው ሩቅ ደርሶ ማየቱ ቢያስደስተውም የበለጠ የሚደሰተው ግን በህፃናት ላይ በፈጠረው አዎንታዊ ተጽዕኖ ነው። የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ ብላችሁ የመሰናዶ አርታኢ ኤልያስ አስማራ፣ የመሰናዶው አቀናባሪ ኤደን ገረመው፣ በዜና እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው በለን። ደህና ደሩ። dance and show you my dress. I'll be a king, you be your earnest. the car me. Why the Baby, show you there for me, as, as I for you. Baby, show you dead for me, as I did for. You. Ne radonne vioi să gânte a fană